የፓርቲው ብሔራዊ የስነ ስርዓት ኮሚቴ አቶ ዮናታን ተስፋዬ፣ የፓርቲው የህዝብ ግንኙነት ኃላፊ አቶ ኢያስጴድ ተስፋዬ፣ አቶ ዮናስ ከድርና አቶ ጋሻን ላቀ በሙሉ የብሔራዊ ምክር ቤት አባላት ናቸው፣ በዲሲፕሊን ጉድለት ምክንያት ከፓርቲው መባረራቸውን ወስነዋል። ለማባረር የዳረጋቸው ክስ ምንድን ነው? አልናቸው። ወይዘሮ ሀና ዋለልኝ የብሔራዊ የስነ ስርዓት ኮሚቴው ሰብሳቢን። ክሱ የሚለው በጠቅላላው ከሰማያዊ ፓርቲ ፕሮግራም ጋር ያልተገናኙ ወይም ደግሞ በቋንቋ፣ በዘር ላይ የተመሰረቱ ጥላቻን የሚፈጡ ነገሮችን በድህረ ገጽ ላይ ጽፋችኋል ነው ጠቅላላ። ይሄ ደግሞ በሰማያዊ ፓርቲ ፕሮግራም መሰረት የማይፈቀድ ነው። ሁለተኛው ነገር አባላት ሆነ ማንኛውም ዜጋ የመናገር መብት አለው ሲባል፣ ግዴታዎችም እንዳሉበት ግልጽ ነው። የመናገር መብቱ ሀሳቡን እንደፈለገ የመግለጽ መብቱ በጥሩ ነገሮች ላይ የተመሰረተ ነው እንጂ ጥሩ ባልሆኑ ወይም ደግሞ ሰዎችን በሚያጋጁ ወንጀል በሆኑ የሆኑ ነገሮች እንደፈለጉ ሚዲያ ላይ እየወጡ የሚናገሩት እሚናገሩታለ በሚዲያም ሆነ በማንኛውም የንግግር መስክ ላይ ስነ ስርዓቶችም አሉ፣ አብረው የሚቀመጡ ማለት ነው። እና የመናገር እንትናቸው እንደተነካ አድርገው የሚናገሩ ሰዎች ስላሉ ያ ትክክል እንዳልሆነ መናገር ፈልጌ። ተባረዋል ከተባሉት የብሔራዊ ምክር ቤት አባላት አቶ እያስቤት ተስፋይን አነጋግረናቸዋል። ሁለት ነገሮች፣ አንደኛው የተጠቀሰው አንቀጽ እና እዛም ክስቻርጅ ላይ ዮናታንም ሆነ ሌሎቻችን ይፈጽሟል የተባለው ወንጀል በመሰረቱ ለዮናታን ላይም ያለውን ክስ የሚያጠናክርበት በእስር ሆኖ ያለውን ነገር እንደ የሚያጠናክርበት ነው የሚሆነው፣ እና በጣም ይሄ በራሱ አሳዛኝ ነው። ከዚህ ባለፈ ግን አሁን በአመለካከት ተራርቆ የነበሩ ኃይሎች አማካይ ቦታ መጥተው እያደረጉ ያሉትን ትግል፣ በሰማያዊም በኦፌኮ መካከል ያለውን ትብብር እና እነዚህ ነገሮች ወደ ኋላ ለመጎተት እና ትግሉንም ወደኋላ ለማስቀረፍ የሚፈልጉ ሰዎች የሰሩ ስራ ነው ብዬ ነው የማምነው። የብሔራዊ የስነስርዓት ኮሚቴ ውሳኔ ተቀባይነት እንደሌለው የፓርቲው የስራ አስፈጻሚ ኮሚቴ አሳውቀዋል። የስራ አስፈጻሚ ኮሚቴ ውሳኔው በተመለከተና አንዳንዶች ፓርቲው ለሁለት ተሰንጥቋል ለሚባለው የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ተከታይን ብሏል በፌስቡክ ላይ ሀሳባችሁን ገልጻችኋል በሚል ክስ ተመስርቶባቸው ነበረ በዲሲፕሊን ኮሚቴ ነገር ግን ያ ውሳኔ የሰማያዊን መሰረታዊ ሀሳቦች እና እምነቶች ያልጠበቀ ማለትም ሀሳብን በነጻነት የመግለጽ እና የግለሰቦችን መብት ላይ ያተኮረ ፓርቲ እንደመሆኑ፣ ሁለተኛም ነገር ደግሞ ውሳኔው የተሰጠው የሰማያዊን መተዳደሪያ ደንብ ግምት ውስጥ ያስገባ ስላልነበረ በአጠቃላይ ከሰባት የዲሲፕሊን ኮሚቴ አባላት ሶስቱ ብቻ ናቸው ጉዳዩን ተስማምተው የፈረሙ የሚለው ማረጋገጫ ስለተገኘ ውሳኔው ተቀባይነት እንደሌለው እና ተግባራዊ እንደማይሆንም በትናንትናው ዕለት ስራ አስፈጻሚያችን ባደረገው የአስቸኳይ ስብሳቤ በሙሉ ድምፅ ወስኖ ውሳኔው እንደማይቀበለው ገልጿል። ፓርቲው በሙሉ ፓርቲውን የሚመራው በዕለት በዕለት ጉዳዮች ውስጥ ስራ አስፈጻሚው እና በጠቅላላ ጉባኤ የተመረጠው ሊቀመንበር ነው። በዚህ ውስጥ አንድም ልዩነት በሌለበት ሁኔታ የዲሲፕሊን ኮሚቴ ደግሞ ቢወስንም እንኳ በግባኝ ዲስ እያያዛል በተለያዩ መልኩ ይታያል እንጂ ፓርቲን የሚጎዳና ወይም ተከፈለ የሚለውን አንተ በተጠቀሙ ሰው ቃል ሊያሳይና እንደዛ አይነት ደረጃ ጭራሽም የለም። ነገር ግን ውሳኔው ተቀባይነት የለውም ብሎ የስራ አስፈጻሚው አቋም ወስዷል። ውሳኔው የተላለፈው አራት የኮሚቴው አባላት ስለተገኙ ምልአተ ጉባኤ በተሟላ ሁኔታ ነው በማለት ይገልጻሉ የኮሚቴው ሰብሳቢ ወይዘሮ ሀናም የስራ አስፈጻሚው ግን አንዱ በውሳኔው አልተስማማሁም ማለታቸውን በመጥቀስ ምልአተ ጉባኤው አልተሟላም፣ ስለዚህ ተባራሪም አባራሪም የለም ብለዋል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም